በደቡብ ወሎ ዞን መቅደላ ወረዳ ማምሻውን የፖሊስ አባላትና ሲቪሎችን ሕይወት ያጠፋ ግጭት መከሰቱ ተሰማ። ፖሊስ ምክንያቱ የግለሰቦች ግጭት እንደሆነ ገልጾ የጉዳቱን መጠን አጣርቼ አሳውቃለሁ ብሏል። የአካባቢው ነዋሪዎች ግን በግጭቱ ሰባት የፖሊስ አባላትና ሲቪሎች ሞተዋል ብለዋል። መስፍን አራጌ ከደሴ ዝርዝሩን ይዘዋል። የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ለማ ተስፋ ለአሜሪካ ድምጽ ሬዲዮ ማምሻውን እንደገለጹት በመቅደላ ወረዳ ኮሬባ አካባቢ ዛሬ ዘጠኝ ሰዓት ገደማ ነው ግጭቱ የተፈጠረው። ሲቪሎች እርስ በርስ ተጣልተዋል፣ ተጋይተው ያንን ፖሊሶች በዛ አካባቢ ደርሰው ጥቃት እንዲያቆም የጠየቁት አንድ የግል ታጣቂ ፖሊሶች ላይ መጀመሪያ እርምጃ ለመውሰድ በመቃጣቱ በሁለቱ መካከል የተኩስ ልውውጥ እንትን ብሎ የነገሩ መነሻ ሆነ። ከዛ በኋላ ደግሞ ያንን ለመመለስ ያው ታጣቂዎቹ የተከተሉ ፖሊሶች ጋር በመጓጋታቸው የመጣ ነገር ነው። ከዚሁ ይሄ ብቻ ነው፣ ሌላ ምንም ከዚህ ውጪ የሆነ አላማም ምንም መነሻም የለውም። ኮማንደሩ የጉዳቱን መጠን በምርመራ አረጋግጠን ለመገናኛ ብዙሃን እናሳውቃለን ብለዋል። በአካባቢው ስለደረሰው ጉዳት መረጃ አለኝ የሚሉ ስማቸውም ድምጻቸውም እንዲገለጽ ያልፈለጉ አስተያየት ሰጪ ግን በግጭቱ አራት የፖሊስ ባልደረቦችና ሶስት ሲቪሎች ሞተዋል ይላሉ። አሁን አካባቢው በተረጋጋ ሁኔታ ላይ እንደሚገኝ ኮማንደር ለማ አረጋግጠዋል። አሁን ነገሩ ቆሟል ያሉ ሚሊሻዎች እና እንትኖች ህግ እያስከበሩ ነው። የሀገር ሽማግሌዎች አረጋግተዋል። ቆሟል። ከዛ አሁን ምንም አይነት ነገር የለም። የቀጠለ ነገር አይደለም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።